ህዝባዊ ወያኔ ሓርነት ትግራይ 17 ዓመታትን በትግል ቀሪ 30 ዓመታትን ደግሞ በሥልጣን በኢትዮጵያ የፖለቲካ መድረክ ላይ ሰፊ ቦታ ይዞና ከፍተኛ ተጽዕኖ ፈጣሪ ሆኖ ቆይቷል። ከጥቅምት 24 2013 ዓ ምት በኋላ ግን መንግስት በትግራይ ክልል ህግ የማስከበር ዘመቻውን ከጀመረ በኋላ አመራሮች ተገድለው፣ ሌሎች ደግሞ በቁጥጥር ስር ውለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ጥር 10 2013 ዓ ምት ባወጣው መግለጫ ህወሓት በአመጻ ተግባር ላይ መሳተፉ በመረጋገጡ ከፓርቲ ህጋዊ ሰው ነት ሰርዣዋለሁ ብለዋል። የፓርቲው ኃላፊዎች በፓርቲው ስም መንቀሳቀስ እንደማይችሉ ቦርዱ አመልክቷል። ጉዳዩን በተመለከተ አስተያየት የሰጡት በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስ መምህር አቶ ቻላቸው ታረቀኝ እርምጃው ትክክል መሆኑን ጠቁመው ሌሎች የብሔር አክራሪ ፖለቲከኞች ትምህርት የሚወስድበት ነው ብለዋል። ሌሎች የፖለቲካ ፓርቲዎች በተለይ ኢትዮጵያ ህዝብ የሚከፋፍልና እርስ በርሱ የሚያሳጅ የፖለቲካ ስልት የሚከተሉ በተለይ የብሔር ፖለቲካ አቀንቃኞች ሀሳብ ወደ ሀሳብ የበላይነት በመምጣት ወደ እውነተኛ ዲሞክራሲያዊ ስርዓት ሀገሪቱ እንድትሸጋገር የድርሻቸውን መወጣት እንዳለባቸው የሚያስተምር ነው። የብሔር ፖለቲካ መጨረሻው ራስን ማጥፋት ነው ያሉት አቶ ቻላቸው ሶቪየት ህብረትና ዩጎዝላቪያም መጨረሻቸው ይህ መሆኑን አስታውሰዋል። የብሄር ፖለቲካ ደግሞ በህዝቦች መካከል እኛና እነሱ የሚል ግድግዳ አመጅቶ ቆንጨራ እየሰጠ የሚያጫርፍ ፖለቲካ ነው። የኢትዮጵያ ህዝብ እርስ በርሱ ሲያፋቸው የነበረው ህወሓት በምርጫ ወቅት መታገዱ እንዲህ አይነት የፖለቲካ መንገድ የትም እንደማያደርስ የሞች ጽንፈኛ ብሄርተኛ ነን የሚሉ በሀሳብ የበላይነት ተወዳደር የሚያሸንፉበትን የፖለቲካ ስትራቴጂ ወይም ስልክ እንዲከተሉ የሚያስተምር ክልል ትምህርት ነው ባይ ሶቪየት ህብረትም ሆነ ሌሎች እነ በስላል የአየናው ተሞክሮ ይኸው ነው። በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና ሰብአዊ መብት ረዳት ፕሮፌሰር ዶክተር ሲሳይ መንግስቴም እርምጃው በቋንቋና በዘር ለተደራጁ ብሄርተኛ የፖለቲካ ድርጅቶች ትምህርት ይወስዱበታል ብለዋል። የሆነውን የፖለቲካ ምህዳር በዋናነት ሲመራው የነበረው ህወሀት ስለነበረ እሱ አሁን ያን የማዳከም እድል ይኖረዋል። የብሔር ተኮር ፖለቲካ የት ላይ ሊያደርስ እንደሚችል ያህል ሀገርን ሊያፈርስ ሊያጠፋ እንደሚችል ከዚህ ትምህርት የሚወስዱ ይመስለኛል። ሁለተኛ ህወሓት አምባገነን ነበር። በባህሪው ስግብግብ ነበረ። ለሌላው ኢትዮጵያ መኖር ደንተው አልነበረም። ብሔር የሚነግዱ በቋንቋ ማታለል የሚሞክሩ የፖለቲካ ቡድኖች ከዚህ መሰረታዊ ስህተት ትምህርት ያገኛሉ ብዬ አስባለሁ። በተረኛ ስሜት ለሚንቀሳቀሱ አንዳንድ ባለስልጣናት የህወሓት መሰናበት ራሳቸውን እንደገና እንዲቃኙ ሊረዳቸው እንደሚችልም ዶክተር ሲሳይ አስረድተዋል። ኢትዮጵያን የማዳከም ለሱ በምትመች መልኩ የመቃኘቱ ነው ኖርማሊ አይቆማል። ይሄ በመቆሙ ደግሞ የኢትዮጵያ ህዝብ እና ሀገሪቱ ተጠቃሚ ይሆናሉ። ሌሎችም ከዛ ትምህርት ያገኛሉ ብዬ አስባለሁ። አሁን ተረኛ ሆነው አንዳንድ አልተገባ ምልክቶች የሚያሳዩ አልተገባ ባህሪ የፖለቲካ ፓርቲዎች ወይም ባለስልጣናት ከዚህም ያገኛሉ። አስራ ሌላው የባህር ዳር ዩኒቨርሲቲ መምህር እንዳልካቸው ክንዴ በበኩላቸው ህዋት የመሰረታቸው ተቋማትና ሀሰተኛ ትርክቶች ባልጠፉበት ሁኔታ ህዋት ተሰርዟል የሚለውን አይቀበሉም። ተሰረዘ አልተሰረዘ አይደለም ማተር የሚያደርገው እኔ ማተር የሚያደርገው ህዋት ሲሰረዝ ህዋት የሰራው ነገር አብሮ ይጠፋል ወይ ነው ጥያቄው። ለምሳሌ ማንሳት እንችላለን። በህገ መንግስቱ አማራ ጠል ትርክትን የፈጠረ ህዋት ነው። ያ ትርክት ጠፍቷል ወይ ነው ሁሉንም ሁሉንም የመሰረተው ህወሀት በራሱ በህወሀት ቅርጽ ነው። ስለዚህ የፌዴራል ተቋማት እንዳለ ከቀጠሉ ህወሀት ተሰረዘ አልተሰረዘ ለውጥ የለውም። አቶ እንዳልክ እንደ ማሳያ የሚያነሱት ህወሀት ከፖለቲካ መድረኩ ከተባረረ በኋላ በመተከልና በሌሎችም የሀገሪቱ ክፍሎች የቀጠለው ሞት፣ ወከባና መፈናቀል የሐሰተኛ ትርክቶች ውጤቶች ናቸው ሲሉ ተናግረዋል። ህወት በፖለቲካ ድርጅትነት መቀጠል ነበረበት የሚል አስተያየት ለማካተት በሞክርም ያን ማረጋገጥ የሚችል ቡድንም ሆነ ግለሰብ ማግኘት አልተቻለም። አለም ነው መኮንን ለዶቸ ቤሌ ራዲዮ ባህር ዳር